የቀድሞው የኢትዮጵያ ሬዲዮ ና ቴሌቪዥን ድርጅት የአሁኑ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ እንደ የሕዝብ መገናኛ ብዙሀን ተቋምነቱ የሕዝብ ችግር ላይ ከማተኮር ና የመልካም አስተዳደር ችግሮችን ከመንቀስ ይልቅ የተሳኩ ተግባራት ላይ ብቻ ያተኩራል ተብሏል። ባለፈው ሐሙስ ሚያዝያ 26 ቀን 2009 ዓ.ም የኮርፖሬሽኑ ኃላፊዎች ና የቦርድ አባላት ከህዝብ ተወካዮች ምክር ቤት አባላት ጋር ባደረጉት ውይይት የኢትዮጵያ ብሮድካስቲንግ ኮርፖሬሽን የቆመለትን የህዳሴ ና የብዙ የብዝሃነት ድምፅ አላማ ሊያሳኩ የሚችሉ ዘገባዎችን ማቅረቡን ወደ ጎን ትቶ ማስታወቂያ በማብዛት ወደ ንግድ ተቋምነት አዘንብሏል መባሉን የምክር ቤት አባላቱን ጠቅሰው የተለያዩ መገናኛ ብዙሃን ዘግበዋል። ኮርፖሬሽኑ የህዝቡን ነባራዊ ሁኔታ የሚያሳዩ ዘገባዎችን በማቅረብ ረገድም እጥረት አለበት ተብሏል። በግለሰቦችና በባለስልጣናት ተጽዕኖ ስር በመውደቁም ኃላፊነቱን በአግባቡ እንዳልተወጣ በምክር ቤት አባላቱ መነሳቱ በዘገባው ተገልጿል። ዶቼ ቬለ ያነጋገራቸው በኖርዌይ ሀገር በአለም ማዕቀፍ ጋዜጠኝነት የሁለተኛ ዲግሪያቸውን በመከታተል ላይ ያሉት አቶ ምኒችል መሰረት በኢትዮጵያ የመገናኛ ብዙሀንና ጋዜጠኝነት ላይ ጥናት አድርገዋል። እሳቸው እንደገለጹት የህዝብ መገናኛ ብዙሀን ከህዝብ በሚገኝ ገንዘብና በመንግስት ድጎማ የሚተዳደሩ በመሆናቸው ከመንግስት ጋር የሚያገናኛቸው ነገር ሰፊ ነው። ያ ማለት ግን መንግስት ጣልቃ ይገባል ማለት እንዳልሆነ ጠቁመው ጣልቃ የሚገባም ከሆነ የዳበሩ የዘገባ ይዘቶች በተቋማቱ እንዲኖር ለማድረግና የህዝብን ጥቅም ከማስከበር አንጻር መሆ መሆን እንዳለበት አብራርተዋል። በመርህ ደረጃ የህዝብ መገናኛ ብዙሀን አላማም ሁሉንም የህብረተሰብ ክፍል ማገልገል ነው ሲሉ አስረድተዋል። የዚህ የፓብሊክ ሰርቪስ ብሮድካስቲንግ የሚባለው የሚዲያ አስተሳሰብ ዋና አላማው በሶሻል ዲሞክራቲክ አስተሳሰብ ውስጥ የሚገኘውና ማንኛውንም ማህበረሰብ የሚያገለግል ሚዲያ መክፈት ነው ዋና አላማቸው። ይህም ሲባል በዕድሜ፣ በጾታ፣ በዘር ሁሉንም የማህበረሰብ አካል የሚወክል የእያንዳንዱን የማህበረሰብ አካል ፍላጎት የሚያሟል የሚዲያ አቅርቦት የመስጠት ዋና አላማ ያለው የሚዲያ አሰራር ነው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ ከተጠቀሰው የብዙሀን መገናኛ ዘዴዎች መርህ አንጻር ሲመዘን እጥረት እንዳለበት ባለሙያው አመልክተው፣ ምንም እንኳ ተቋሙ በህግ የተቀመጡ ማዕቀፎችና ደንቦች ቢኖሩትም በተጨባጭ ግን መመዘኛውን የሚያሟላ ሆኖ ባለሙያው አላገኙትም። ከተለያዩ ጥናት ያየኋቸው ነገሮች ግን እክለኛውን የፓብሊክ ሰርቪስ ብሮድካስቲንግ አይዲያል በአሟላ መልኩ አላየሁም። ለምሳሌ ትልቅ የመንግስት ኢንተርፌረንስ በሚዲያው ላይ ይስተዋላል። ብዙዎቹ የሚዲያ ባለስልጣናት እነዚህ ሚዲያዎቹን ራን የሚያደርጉ በተለይ የመንግስት ሚዲያዎች ራን የሚያደርጉ ሰዎች ከመንግስት ጫናም ከሞላ ጎደል የሚወጡ አይደሉም። ጋዜጠኞች ላይ ትልቅ የሰልፍ ሴንሰርሽፕ ወይም ደግሞ በተለያየ በፍርሀትም ነጻ ሆነው ሲሰሩ አይታይም። ሲምፕሊ የመንግስትን ነገር ብቻ የማንጸባረቅ ምናልባት የመንግስት ፍላጎትም ሊሆንም ላይሆንም ይችላል። ግን ዞሮ ዞሮ ጋዜጠኞቹ ወደዚ ውስጥ ደፍረውም አይገቡም ጥናቶች የሚያሳዩት ይሄንን ነውና እንደው በትክክለኛው መልኩ ይህ የፐብሊክ ሰርቪስ ብሮድካስቲንግ አስተሳሰብን ያሳያል ብዬ አላምንም በኢትዮጵያ አብዛኛዎቹ መገናኛ ብዙሀን መንግስትን የመተቸት ሁኔታ ደካማ ነው ያሉት የኮሚኒኬሽን ባለሙያው የኢትዮጵያ ፌዴራላዊ ዴሞክራሲያዊ የህዝብ ተወካዮች ምክር ቤት አባላት ጉዳዩን ትኩረት ሰጥተው ኮርፖሬሽኑን መተቸታቸው የኢትዮጵያን የጋዜጠኝነት ሁኔታ ሊያሻሽል የሚችል አዎንታዊ እርምጃ ነው ብለውታል ፓርላማው ይህንን አይነት ሪኮሜንዴሽን ካቀረቡ ትልቅ ነገር ነው ብዬ ነው ማስበው። ምክንያቱም ቤዚካሊ እነዚህን ነገሮች ማስካከል ከቻሉ በተለይ የትኛውንም የመንግስት አካል ጋዜጠኛው ደፍሮ ክሪቲሳይዝ ማድረግ ከቻለ እነዚህ የመንግስት አካላትም የጋዜጠኞቹን ስራ እንደ ስራ ቆጥረው ራሳቸውን ወደ ተሻለ መልኩ ለማብቃት መስራት ከቻሉ ምናልባትም የኢትዮጵያን የጋዜጠኝነት ሁኔታ ሊያሻሽለው ይችላል ብዬ አስባለሁኝ። የምክር ቤት አባላቱን ወቀሳ የኮርፖሬሽኑ አመራሮች ላቸው በዘገባዎቹ የተገለጸ ቢሆንም ጉዳዩም በተመለከተ እነሱን ለማነጋገር ያደረግነው ጥረት ግን አልተሳካም።